ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢ መሰናዶ ጀምሯል። ለምሽቱ ያዝናቸውን እናስተዋውቃችሁ። በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶችን ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው። ቫይረስ የጸረ ኤች አይቪ ወይም ደግሞ የቫይረሱ ስርጭት መከላከያ መድኃኒት ስርጭትን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በዚህ ጉዳይ ዘገባ ይኖረናል። ሌሎች ጥንቅሮችንም አሉን። ኤደን ገረመው መሰናዳውን በመምራት አብሬያችሁ ቆያለሁ። ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና አብሮኛለን። ከመላው የአሜሪካ ድምፅ ባለሙያዎች ጋር አብራችሁን ታመሹ ዘንድ እንጋብዛለን። ውስብስብ የፖለቲካና የጸጥታ ችግሮች በውይይት ብቻ መፈታት እንዳለባቸው ያሳሰቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ የአስቸኳይ ጊዜ አዋጁ መራዘም እንደሚያሳስባቸው ገልጸዋል። በአማራ ክልል የአስቸኳይ ጊዜ አዋጁ መታደስን በተመለከተ አስተያየታቸውን የሰጡን የተለያዩ ተቃዋሚ የፖለቲካ ፓርቲ ተወካዮችም በበኩላቸው ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነ ተናግሯል። በዚህ ጉዳይ የተሰናዳው ዘገባ ይቀጥላል። በአማራ ክልልና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ እንዲሆን የታወጀው የአስቸኳይ ጊዜ አዋጅ ለአራት ተጨማሪ ወራት እንዲራዘም ባለፈው ሳምንት አርብ ጥር ሃያ አራት በህዝብ ተወካዮች ምክር ቤት መጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በማህበራዊ የትስስር ገጾቹ ባወጣው መልእክት ሁኔታው እንደሚያሳስበው ገልጿል። የኢትዮጵያ የረዥም ጊዜ ወዳጅ እንደመሆናችን የአስቸኳይ ጊዜ አዋጁ መታደስ በጣም ያሳስበናል ያሉት አምባሳደር ኤርቪን ማሲንጋ በአማራና በ ከኦሮሚያ ክልሎች ያሉትን ጨምሮ ውስብስብ የፖለቲካና የጸጥታ ጉዳዮችን ለመፍታት ውይይት ብቸኛው መንገድ ነው ብለዋል። በዚህ ረገድ ዩናይትድ ስቴትስም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁን እንዲራዘም ለምክር ቤቱ በሰጡት ማብራሪያ የአዋጁን ጊዜ ማራዘም ያስፈለገው ከአማራ ክልል በተጨማሪ በሌሎች የአገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረው ነበር። መንግስት ለስድስት ወራት የቆየው የአስቸኳይ ጊዜ አዋጅ በአማራ ክልል አንጻራዊ ሰላም ማምጣቱን ቢገልጽም ከአማራ ብሔራዊ ንቅናቄ አብን የተወከሉት የህዝብ ተወካዮች ምክር ቤት አባል አበባው ደሳለው ይህን አይቀበሉም። በተደጋጋሚ ተሞክሮ ያልተሳካ ነው። ሰላምን ከዚህ በፊት በነበሩት የአስቸኳይ ጊዜ አዋጆች ማረጋገጥ አልቻለም ደግሞ ታይቷል። በስድስት ወራት ውስጥ የታየው የሰላም ችግሮች እየተባባሱ ነው እንጂ ሄዱት ለምሳሌ ምንድን ነው? ከአስቸኳይ ጊዜ አዋጁ ከመጠቁ በፊት ብዬ የነበረው አስቸኳይ ጊዜ አዋጁ ከጠደቀ እነዚህ ንጹሐን ግድያ እንደሚጨምር ነበር። እውነትም የሆነው እንደዛ ነው። በሁለት ከተሞች ላይ ብቻ የነበረው ሞት አሁን በሁሉም የአማራ ወረዳዎች ላይ እንደገጠመ፣ በፖለቲካ አመለካካታቸው ብቻ የተለዩ ሰዎች እንደሚታሰሩ ማንነትም ተኮር ያደረገ ከዚህ በፊት በነበረ አስቸኳይ ጊዜ አዋጆች በሙሉ እንደዚህ ነበረ። አሁንም ተመሳሳይ ነው የሆነው። ኢኮኖሚውንም በጣም እንደሚጎዳው ምክንያቱም ድሮ ጊዜ ሁሉም ነገር ወደ ጦር ግንባር እንደሚባለው አሁንም ለጦሩ ነው ከፍተኛ ትኩረት ሰጥቶ በጀት ያለው ስለዚህ ጤናውን ሴክተር በሙሉ ጎርቶታል ጤና የጤናውን ሴክተር ጎርቶታል መድኒት ጥረት በጣም ከፍተኛ ደረጃ ላይ ደርሷል አሁን ምኖሮ ድነቱ በጣም ያሻቀበው ይህ ሁሉ የጦርነቱ ተጽዕኖ ነው አስቸኮ ጊዜ ያመጣው ማለት ነው እና የሚሻለው መወያየት መደራደር እንዲሁም በወይ አዳራሹ የሚደረግ ውይይት አይደለም፣ መፍትሄ የሚያመጣው ሲ ከሆኑ አመራሮች ጋር የአማራ ህዝባዊ ሀይል ኦርፋኖ አመራሮች ጋር ከእነሱ ጋር ፎርማል የሆነ ደረጃውን የጠበቀ ድርድር መካሄድ አለበት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃም እንዲሁ አዋጁ የተፈለገውን ውጤት አያመጣም የሚል አስተያየት አላቸው። በመሆኑም የአዋጁን መራዘም ተቃውመው ውይይትና ድርድር ብቸኛው አማራጭ እንደሆነ ይገልጻሉ። የአስቸኳይ ጊዜ አዋጁ መራዘሙ ሁለት ነገሮችን ያመላክተናል። እነሱም አንደኛው ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉን ነው። ሁለተኛው ደግሞ ያሉትን ግጭቶች ለመፍታት ሰላማዊ እና በንግግር ላይ የተመሰረተ አማራጭን ወደ መጠቀም ውስጥ አለመግባታችን ነው የሚያሳየን። ከዚህ በፊት የተደረገው ለውጥ አላመጣም። ይሄ ብቻ ሳይሆን በኢህአዴግ ጊዜም ስንት ጊዜ በተደጋጋሚ ሲደረግ የነበረው ውጤት አላመጣም። በውጤት ነው እንግዲህ ተቀባይነት መደገፍም አለመደገፍም የምንችለው። በአዋጁ ስርም ሆኖ በወታደራዊ ኃይል ራሱ ለመቆጣጠር ያለው ምናልባታዊ ፕሮባቢሊቲው በጣም ያነሰ የሄደበት ሁኔታ ነው የምናየው። አንዱ ወገን አሸንፎ ግጭቱ ይጠናቀቃል የሚለው በጣም የማይቻል ሊሆን ይችላል። ለዛ ነው ያስኳ ጊዜ አዋጅ የምንደግፍ ሁለተኛውንና በህዝብም የምደገፈው፣ በህግም የምደገፈው፣ ውጤቱም ያማረ የሚሆነው በውይይትና በድርድር የሚፈታው አይነት የግጭት አፈታት ማንገድ ነው ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በበኩላቸው ውይይት ለችግሩ መፍትሄ መሆኑ መሆኑን አጽንኦት ሰጥተው፣ ነገር ግን ለውይይት አስቻይ ሁኔታ ለመፍጠር አዋጁ አስፈላጊ እንደሆነ ተናግረዋል። በአሁኑ ወቅት እንደሚታየው ትላንትና፣ ከትላንት ወዲያ ባለው ሁኔታ የተለያዩ የፌዴራል መንግስት አካላት፣ የክልሉ መንግስትም የአካባቢው ህዝብ ጋር ውይይቶችን እያደረጉ ነው። ስለዚህ አክቲቭሊ የክልሉ መንግስት የሚሰራበት ሁኔታ ላይ ቢያንስ ነው ያለው የሚለውን በግልጽ ማየት ይቻላል። ይሄ ማለት ግን መራዘሙ ወይ ሰልፍ ደግሞ የሚያሳየን ስቲል የክልሉ መንግስት ብቻውን ደግሞ ያን አካባቢ ሰላምና ጸጥታውን ማስከበር የሚችልበት አቅም ላይ ስቲል እንዳልሆነ ነው የሚያሳየው። በእኛ እምነት በአስቸኳይ ጊዜ አዋጅ በማወጅ እና የአስቸኳይ ጊዜ አዋጅም በማራዘም ብቻ ሰላምን ማምጣት እንደማይቻል እናምናለን። እሱን ግን አስቻይ ሁኔታ ለመፍጠር የአስቸኳይ ጊዜ አዋጅ አንዳንድ ጊዜ አስፈላጊ የሚሆንባቸው ሁኔታዎች እንዳሉ እንረዳለን። ስለዚህ በዚህ መሰረት አሁን የአስቸኳይ ጊዜ አዋጁን ያራዘመው አካል ተወካዮች ምክር ቤት ይህንን አሰስ አድርጎ የክልሉ መንግስትም እና የፌዴራል መንግስቱም ባቀረቡት ጥያቄ መሰረት ነው ያጸደቀው። ሶ የአስቸኳይ ጊዜ አዋጁ ለፎሬቨር የምንተዳደርበት ስላልሆነ በአስቸኳይ ውይይቶች፣ ንግግሮች፣ ድርድሮች መጀመር አለባቸው ብለን ነው የምናምነው። በእኛ በኩል ዘላቂ ሰላም የሚያመጣው ይሄ ነው ብለን እናምናለን። በአማራና በኦሮሚያ ክልሎች ያሉ ግጭቶች በድርድር እንዲፈቱ ዓለም አቀፉን ማህበረሰብ ጨምሮ የተለያዩ አካላት ጥሪ ማቅረባቸውን ቀጥለዋል። በኦሮሚያ ክልል ከሚንቀሳቀሰው አማጺ ቡድን የኦሮሞ ነጻነት ሰራዊት ጋራ ባለፉት ሚያዚያና ጥቅምት ወራት በታንዛኒያ በሁለት ዙር የተደረጉ ድርድሮች ያለ ውጤት መጠናቀቃቸው ይታወቃል። ይሁንና ቀጣይ ድርድር ሊኖር እንደሚችል መንግስት ከሰሞኑ በተለያዩ አጋጣሚዎች ገልጿል። በአማራ ክልል ያለውን ግጭትም በውይይት የመፍታት ፍላጎት እንዳለው መንግስት በተለያዩ ጊዜያት ቢገልጽም፣ ግጭቱ ከተጀመረበት ጊዜ አንስቶ በክልሉ የትጥቅ ትግል በማድረግ ላይ ከሚገኘው የፋኖ ታጣቂ ቡድን ጋር በይፋ የተጀመረ ድርድር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወጣት ፌቨን ለእንስሳት ርኅራሄ በማሳየት ትታወቃለች። ሀብታሙ ስዩም ከሰሞኑ አግኝቶ አነጋግሯታል። ከሕፃንነት የጀመረ ፍላጎት ነው። ከልጅነት ማለት ነው እና ልጅ ያለው ውሾች ነበሩኝ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም፣ ምንም አዌርነስ አልነበረኝም እና ውጭ እንስሳ አይቼ ማወቄን እራሱ ትዝ አይለኝም። ከአምስት ከስድስት ዓመት በፊት ማለት ሚሞሪ ውስጥ የለም ድመት እና ውሻ የሚባል ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ አርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ብርብሪባት ይልኛል እና ልክ ስመጣ እዛች ቦታ ጋዝ ድረስ ድንጋይ ይዤ የወረወርኩባት ነው የማልፈው። እዛች ይሻላል ማለት ነው እና ለካ አሁን አድጌ ሲገባኝ ውሻ ትጩ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በሕፃንነት እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝ እና ከዛ በኋላ ያየውትን ውሻ ለማራራጥ ነበር ስራ ድንጋይ ይዞ ማለት ነው እና ከዛ እሷ ውሻ የት እንደገባች አላውቅም። ትዘልኛው ሌላ ውሻ መጣች። እሷ እንዴት እንደሆነ አላውቅም ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴን ና ከዛም በቃ የሚያሳዩት ፍቅር ምናምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ ኔ መቀማት የጀመርኩት ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣት አልችለው፣ እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር። በምርጥ ነው ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል፣ ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቆሻል፣ ወደ ተቋምም የቀየርሽው ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪን ብታጋሪ። አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነስ ነው እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረጉ ያለሁት። ሁለተኛ የተጣዱ ውሾችን ከመንገድ ማንሳት ስልክ ደግሞ የሁሉንም ሁሉንም ማንሳት አንችልም አቅም ይጠይቃል በጣም ብዙ አቅም ይጠይቃል እና ግን በቻልድ ዋቅን በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስ የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው ወጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን። እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን እና ያው በብዛት ሕክምና ላይ ነው ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት እነሱ ግን በደንብ ይሰራል አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው የተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራሉ ኢትዮጵያ ውስጥ። እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ በይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? እረ ይሄ ነገር ቅንጦት ነው ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ትንገሩኝ። ተግዳሮቱ በጣም ብዙ ነው፣ ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻዲቅ ለእንስሳው ነብስ ይራራል ይላል እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ ምርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደላ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሐሳቤ? እኔ መራብን ካወኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ እራሱ አይደል ወይ በስራ ተይዘ ወይም የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ክሳት በላ እንኳን እንዴት እንደምትበላኩ ታውቃለህ። በኋላ ግን ራቦ አያስቀምጥም። የእንስሳ ደግሞ በጣ ፈንታ አለመብላት ነው፣ ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ ራበኝ ይላል። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው። ረሃቡ ታመህ እጢ ወጥቶ እንደዚህ ተዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልቅ አይራራልህም ማህበረሰቡ፣ እንደዛ ሆኖ ይጠቀል ይቀጠቅጥሃል። እና ሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኝበት የገባውት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂዳች ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም፣ መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛ በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም፣ ጥለውት ይጠብቁታሉ ሩቅ ሆነው። ምክንያቱም አንድ ቅልብልም ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛም ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዝ አደረግከ የሚለው ገና ነው እና ይሄ ህጉ ራሱን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛ ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው። ፌቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም የሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን የተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠረች ትገኛለች። ይህ ወደፊት እቅድሽ ምንድን ነው? ስለ ተቋሙ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ነገርን ከመሰነባበታችን በፊት ቅድ ብዬ ማስበው አንደኛ፣ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም ዛት መጠለያ ቦታ ማለት ነው እና የሚነሱትን እንስቶች ምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መነሳት ያለብ ማለት ነው። እንደዛም ሆነ አሁን ትልቅ ሼልተር ብንከፍትም ሁላ እንሰማስጠለን እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፍበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው የተንቀሳቀሱ ያለች ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መፈት ነው። ሕክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደ የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም እየእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እነሱ አይነቶችን ተቋማት መገባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም፣ አለም ሳይፈልጋቸውም አውጥቶ ይጥሏቸዋል። ወንዱሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ፖስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ሰዎች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣፈንታቸው ሞት ነው፣ መኪና ነው። ያንን እንደዛ ሰፈር እንዲያረቡ እንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት፣ ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡን ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ፣ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው የመጨረሻው ቢሼ ስ ነው። ፌቨን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላቸውን ሩኅሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በአማራ ክልል ያለው ግጭትና እንዲሁም ደግሞ የአስቸኳይ ጊዜ አዋጅ ወጣቶችን ጨምሮ የኤች አይቪ ቫይረስ ስርጭት ባለባቸው ማህበረሰብ ውስጥ የመድኃኒት ስርጭቱ መቆጣጠር እንዲሁም ደግሞ በርካቶች ጋር እንዳይደርስ ማስተጓገሉ እየተነገረ ነው። መስፍን አድራጌ ዘገባ አለው። በአማራ ክልል ተለዋዋጭ ገጽታዎችን ይዞ የቀጠለው ግጭት በአስከተለው እንቅስቃሴ ውስንነት በኤች አይቪ መከላከልና መቆጣጠር ስራ ላይ ጫና እንደፈጠረ በክልሉ ጤና ቢሮ የኤች አይቪ ፕሮግራም የኤች አይቪ ክሊኒካል ቡድን አስተባባሪ ሲስተር ሙሉነሽ ተስፋ ለአሜሪካ ድምፅ አስታውቀዋል። በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶችም ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው። ከተቋም ተቋምም ግብአቶችን እያዘዋወሩ ወይም እያንቀሳቀሱ ለመስራት ከፍተኛ ችግር ላይ ነው ማለት ነው። ከዚህ ደንበኞች ጤና ተቋም ሄደው መድኃኒታቸውም በቀጠሯቸውና በትክክለኛው በተቀጠሩበት ሰዓት ሄደው መድኃኒት ለመውሰድ የትራንስፖርት ችግር ትልቁ ችግር ነው ማለት ነው። በተለይ በክልሉ ምዕራባዊ ዞኖች ተደጋግሞ የሚከሰተው የጸጥታ ችግር መድኃኒት በሚወስዱ የአካባቢው ነዋሪዎች ላይ የተደራራቢ ጫናዎችን እንዳስከተለ ከኤች አይቪ ጋር አብረው በሚኖሩ ሰዎች የተደራጀው የአማራ ክልል ኤች አይ ቪ ፖዚቲቭ በጎ አድራጎት ማህበራት ህብረት ለጤናና ልማት ዳይሬክተር መሸሻ መርዕድ አመልክተዋል። የጸጥታ ችግር ከመኖሩ ጋር ተያይዞ የትራንስፖርት ችግር ይገጥማል። ከፍተኛ ነው። ድሮ አስር ብር የነበረ ትራንስፖርት ዛሬ መቶ ብር፣ ሁለት መቶ ብር ድረስ ነው ያለው። የትኛውም በአማራ ክልል ላይ ለምሳሌ ብታነሳ እዚህ ዳንግላ ለመሄድ ድሮ አርባ ብር ትከፍል ነበር። አሁን ሶስት መቶ አራት መቶ ብር ነው ቆርቆስ ፍራ አንድ ቦታ ሌል ስመጣ ስትፈልግ ወደ ባህር ዳር ዛሬ ስምንት ዘጠኝ መቶ ብር ድረስ ሺ ብር ድረስ ያስከፍላቸዋል። ያ ከመሆን ጋር ተያይዞ የኢኮኖሚውን ችግር ይገጥማቸዋል። ወደዚያ ቦታ ሂዶ መድኃኒታቸውን ለመውሰድ ይቸገራሉ። የጸጥታ ችግር ካለ ደግሞ ፍርሃት አለ፣ ፍርሃት ይኖራል። በተገኝ መንገድ ወደ ጤና ተቋም ሄደው አገልግሎታቸውንም አያገኙ። ጤና ተቋማትም ስቴብል ሆነው ደንበኛው አገልግሎቱን እንዲያገኝ በማድረግ በኩል የራሳቸው ውስንነት ይገጥማቸዋል። የጤና ቢሮ ቡድን አስተባባሪዋ ሲስተር ሙሉነሽ የጸጥታ ችግሩ የግብአት ስርጭቱንና የሕክምና አሰጣጡን ከማስተጓጎሉን ባሻገር ከ5000 የሚልቁ የመድኃኒቱ ተጠቃሚዎች ከመረጃ ቋት እንደጠፉና መጠቀማቸውን እንዲያቋርጡ ምክንያት እንደሆነ ገልጸዋል። በክልላችን በተፈጠረው ወቅታዊ ግጭት ምክንያት በርካታ ቁጥር ያላቸው የጸረ ኤች አይ ቪ ሕክምና ክትትል ላይ የነበሩ ደንበኞችም ከመረጃ ቋታችን ያጣንበት ሁኔታ ይታያል። አምና ሰኔ ወር ላይ እንግዲህ በአንጻራዊ ደህና የነበረበት ሁኔታ ስለነበር ማለት ነው ያሉ ደንበኞች ቁጥር ወደ መቶ ሀምሳ ሰባት ሺህ አካባቢ የሚሆኑ ደንበኞች ይኖሩ ነበር ማለት ነው። ስለዚህ የመረጃ ማጥራቱን ስራ ስናካሂድ አሁን ላይ ታህሳስ ወር ወደ መቶ አምሳ አንድ ሺ ሁለት መቶ ስልሳ ሁለት የሚሆኑ ደንበኞች መድኃኒታቸውን እየወሰዱ መሆኑን አግኝተናል ማለት ነው። ያጣናቸው ሰዎች አምስት ሺ ሰባት መቶ አርባ አንድ የሚሆኑ ሰዎችን እንግዲህ መድኃኒታቸውን እየወሰዱ አለመሆኑን ተረድተናል ማለት ነው። ይህን ለማጥራት ደግሞ ተንቀሳቅሶ ጤና ተቋማት ደርሶ የኦዲት ስራ መስራት ያስፈልጋል እና ይህን ለመስራት ግን በተለይ ተንቀሳቅሶ መስራት ችግር ስለሆነ በሚፈለገው ልክ ለመስራት ተቸግረናል ማለት ነው። አቶ መሸሻ ደግሞ በመረጃ ቋንቋት ውስጥ ለሚገኙ መድኃኒት ተጠቃሚዎች ሳይቀር የመድኃኒት አቅርቦት ውስንነት እንዳለ ተናግረዋል። መድኃኒቱ ባለመምጣቱ የተነሳ እየተጉላላን ነው። ድሮ ይሰጠን የነበረው ኮንቴት ብዛት ለምሳሌ የሶስት ወር የሚሰጥ ከሆነ የአንድ ወር እየተሰጠን ነው። የአንድ ወር በመሰጠቱ አገልግሎቱን በተገቢ መንገድ ልናገኝ አንችል። በጤና ሚኒስቴር የኤች አይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፈቃዱ ያደታ የጸጥታ ችግሩ በአማራና በሌሎችም ክልሎች የኤች አይቪ መከላከልና መቆጣጠር ስራ ላይ ተጽዕኖ መፍጠሩን ይቀ ይቀበላሉ። ከሶስት አመት በፊት የጀመረ ከአንድ ሪጅን ወደ ሌላ ሪጅን እያለ የቀጠለበት ሁኔታ እና ብዙ አቂሞች እና ሪሶርሶችን እየጠየቀን እንደሆነ ግልጽ ነው። በኮንፍሊክቱ ምክንያት ብዙ ግባቶች በሰንሰለቱ መሰረት እያለን መንገዶች ከመዘጋት ጋር ተያይዞ አርቲፊሻል የሆነ ስቶክ አውቶች ይኖራሉ። ማለት ሰንትራሊ እያለ ወደ ጫፍ ላይ ደግሞ ተደራሽ የማይሆኑበት ሁኔታ እንደ አገር ግባቱን እያለን የማድረስ እና ወቅታዊ የሆነ ወይ ደግሞ ግዛዊ የሆኑ ጋፖች እየተፈጠሩ የእኛ አገልግሎት ደግሞ በጣም ተገልጋይ ተኮር ስለሆነ እያንዳንዱ አገልግሎት ተገልጋይ ጋር ካልደረሰ በፕሮሴስ ወይም በሂደት የምናወራው ነገር ስለሌለ ከዛ አግባብ ማለት ነው ጊዜ የሰው ኃይል ሀብት ብዙ ነገሮች ነው የሚባቅ ነው። ሲስተር ሙሉነች በበኩላቸው ከጸጥታው ችግር ጋር ተያይዘው የሚፈጠሩት የአፈጻጸም ክፍተቶች ከግለሰቦች ጤና በተጨማሪ እንደ ሀገር በዘርፉ ለማሳካት በታቀዱ ስራዎችም ላይ ተጽዕኖ እንዳይኖረው ስጋታቸውን አስቀምጠዋል። አንድ ግለሰብ መድኃኒት በአግባቡ የማይወስድ ከሆነ በሽታ የመከላከል አቅም መዳከም ይኖራል፣ ለተለያዩ ተጓዳኝ በሽታዎች መጋለጥ፣ መጨረሻም ሞት ያስከትላል። የመድኃኒት መላመድ ይኖራል ሕክምናውንም የተወሳሰበ እንዲሆን ያደርገዋል። ችግሩ ለማህበረሰቡም የከፋ ይሆናል። በተለይ መድኃኒት የተላመደ ቫይረስ ወደ ሌላ ሰው የማስተላለፍ ነገር ሊኖር ይችላል። ልጅ ያላሳዳጊ ወላጅ ደግሞ ያለ ጧሪ እንዲቀር ያደርጋል። እንደ ሀገር ለሕክምና የሚለውን በጀትም ከፍ ያደርገዋል ማለት ነው። እንዲሁም ደግሞ እኛ እንደ ፕሮግራም በሀያ ሰላሳ እናሳካቸዋለን ያልናቸው በተለይ ከኤች አይቪ ነጻ ትውልድ መፍጠር እና ኤች አይቪ የማህበረሰብ ስጋት እንዳይሆን ማድረግ እንግዲህ አንዱ ግባችን ነው። ስለዚህ ይህን ግባችን እንዳናሳካ ያደርጋል። በችግር ውስጥም ቢሆን የኤች አይ ቪ ስርጭትን ለመቆጣጠር አቅም በፈቀደ መጠን መደረግ የሚኖርባቸው ጥረቶች እንደቀጠሉ አቶ ፈቃደ ጠቁመዋል። ዓለም አቀፍ ተቋማት ተደራሽ እንዲያደርጉ በየብስ ትራንስፖርት እንሞክራለን። እናም ደግሞ በዛም የማይቻሉ ቦታዎች ደግሞ በካርጎ ከፍተኛ ወጪ ተወጥቶ የፍላይቶች ወይ ደግሞ በረራ ተደራሽ ያላቸው አካባቢዎችን ተደራሽ ለማድረግ ተሞክሯል። ኢንፋክት ብዙ ጥቃቶች እና ብዙ ጉዳቶች ደርሷሉ። ይህንን ግባቶች ስናደርሰው ያም ሆኖ ግን በማንኛውም ሁኔታ እና በማንኛውም ጊዜ ውስጥ ሆነን ህብረተሰቡ መድኃኒት ማግኘት ስላለበት በማናቸውም ኢመርጀንሲ ውስጥ ተደራሽ ለማድረግ ጥረቶች ሲደረጉ ቆይቷል። በትጥቅ ግጭት ውስጥ የገቡ የህብረተሰብ ክፍሎች የመድኃኒት አቅርቦት እንዲሳለጥ የህክምና ባለሙያዎች ያለ ስጋት መንቀሳቀስ እንዲችሉና ሰብአዊ ድጋፎች እንዲደርሱ ትብብር እንዲያደርጉ የጤና ሚኒስቴር መሪ ስራ አስፈጻሚው ፈቃድ ያደታ ጠይቀዋል። ኢትዮጵያ ውስጥ ከኤች አይ ቪ ጋር አብረው የሚኖሩ ስድስት መቶ ሺህ የሚደርሱ እንዳሉ እና ከእነርሱም አምስት መቶ ሰባት ሺዎቹ መድኃኒት በመውሰድ ላይ እንደሆኑ ከጤና ሚኒስትር የኤችአይቪ ህክምናና እንክብካቤ ደስኬ የተገኘው መረጃ ይጠቁማል። የሰሜን ኢትዮጵያን ጦርነት ጨምሮ በሀገሪቱ የተከሰቱት ግጭቶች በኤች አይ ቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውንና በዚህም በአገሪቱ በአመት 11 ሺ ሰዎች እንደሚሞቱ፣ 8300 ሰዎች ደግሞ በቫይረሱ እንደሚያዙ የአሜሪካ ድምፅ ከ8 ወራት በፊት ዘግቧል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከልም የአማራ ክልል አንዱ እንደሆነ አቶ ፈቃደ ያደታን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እዚ ላይ አጠናቀናል። አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በፌስቡክ ገጻችሁ ቪያማሪክ ላይ በመግባት ገጻችን ቪያማሪክ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። ደግሞ ያመለጧችሁ መሰናዶዎችና ጥንቅሮችን ቢኖሩ የዌብሳይታችን ላይ የቪዮ አማሪክ ዌብሳይት ላይ በመግባት ጋቢና ቪዮ የሚለው ማስፈንጠሪያ ስር ታገኟቸዋላችሁ። አስተያየትና ጥያቄ ወይም ደግሞ ውይይት ውስጥ መሳተፍ የምትፈልጉ ካላችሁም ስልክ ቁጥራችሁን ትተውልን ዘንድ እንጋብዛለን። ኤደን ገረመው መሰናደውን በምራት ሲሆን፣ ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ስርጭቱን ከስቱዲዮ በመሀንዲስነት በማቀናበር ሲሳይ አሸናፊና ግርማ ደገፋ የድምፅና ቪዲዮውን በማቀናበር አባየው ገበያው የዌብና ማህበራዊ ድረገጽ ባለሙያችን በመሆን አብረናችሁ ቆይተናል። በነገው ምሽት እንግዲህ በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልኝ። ደህና ሁኑ።